ቃል መልስ አለው የእግዚአብሔር ቃል መልስ አለው። ይህ የአድቬንቲስት ዓለም አቀፍ ሬዲዮ የጥያቄና መልስ ክፍለ ጊዜ ነው። እንደተለመደው ሁሉ በየሳምንቱ በዚህ ጊዜ ከእናንተ ከአድማጮቻችን የደረሱንን ጥያቄዎች መልስ ይዘን የምንቀርብበት መሰናዶ አሁን ይጀምራል። ዝግጅቱን ይዤላችሁ የምቀርበው እኔም ምስጋና ደስታ ስሆን ለጠያቂያችሁ መልስ በማፈላለግ ያገኘውን እውነታ ለማድረስ ደግሞ ወንጌላዊ ቴድሮስ አበበ እዚህ አብሮኝ ይገኛል። ወንጌላዊ ቴድሮስ ከአድማጮች ለሚመጡ ጥያቄዎች መልስ ይዘ ስለተገኘ እግዚአብሔር ይባርክ። አሜን። ጥያቄ ጋብቻን በተመለከተ ነው። ብዙ ጊዜ እንደሰማሁት ክርስቲያኖች ሲጋቡ በእምነት ከሚመሳሰላቸው ጋር እንዲሆን ይመከራል። ጥያቄ ፍቅር የሚያጋጥመው በአጋጣሚ ስለሆነ ከወደዳት ወይም ከወደደችው እና ከተስማሙ እምነታቸውን በማይነካ መልኩ ተጋብተው አንድ ላይ ቢኖሩ ምን አለበት የሚል ነው። በድጋሚ እናመሰግናለን። መላኩ አድሮ ለዚህኛውም ጥያቄ ጥያቄ እንደገለጽክልን ጋብቻን በሚመለከት ነው። እንግዲህ ያንተ ጥያቄ ብዙ ጊዜ ያንተ አሁን ስጋት ምንድን ነው? ፍቅር የሚባለው ነገር ድንገት ነው የሚይዘው ወይም ድንገት ነው የሚ ድንገት ነው የሚይዘው ነው እና ከእምነት ጓደኛ ጋር ወይም ከእምነት ጓደኛው ጓደኛ ከሆነችው ሰው ሴት ጋር አንድ በእምነቱ ያለ ወንድ ወንድም ፍቅር ላይዘው ወይም ከእሷ ጋር ግንኙነት ላያደርግ ይችላል። ከእምነቱ ውጪ ለሆነ ከሆነችው ሴት ጋር በስራ ቦታ በአንዳንድ በህብረተሰብ ግንኙነት በሚፈጥሩ ቦታዎች ላይ ተገናኝቶ በድንገት ፍቅር ሊይዘው ይችላል። ስለዚህ ከእምነት ጓደኛ ጋር ወይም ደግሞ ከእምነት አጋር ጋር ብቻ አንድ ላይ መሆን ይገባል፣ ወይም ትዳርን መመስረት ይገባል የሚለው ይከብዳል የሚል ጥያቄ ነው ያነሳው። የብዙ ወጣቶች ጥያቄ ነው ይሄ በእውነት እና እጅግ አድርገን እናመሰግናለን እና በዚህ አጋጣሚ በምንሰጠው መልስ ብዙዎች ይህ ጥያቄ ያለባቸው ወገኖች መልስ እንደሚያገኙበት ተስፋ እናደርጋለን። መጽሐፍ ቅዱስ በአንደኛ ቆሮንቶስ በሁለተኛ ቆሮንቶስ ምዕራፍ ስድስት ቁጥር 14 ላይ ሲናገር ከማያምኑ ጋር በማይመች አካሄድ አትጠመዱ፣ ጽድቅ ከአመፃ ጋር ምን ተካፋይነት አለውና፣ ብርሃን ከጨለማ ጋር ምን ኅብረት አለው ይላልና። እንግዲህ የፍቅር ግንኙነት ወደ ፍቅር ግንኙነት ሰዎች የሚያመሩት እዚህ ላይ ጳውሎስ እንደሚናገረው ከሆነ በአንድ አይነት አካሄድ ሲጠመዱ ነው፣ ወይም ደግሞ በዚህ አይነት ሁኔታ ከአንድ ወንድ ጋር ወይም ከአንድ ሴት ጋር አካሄዳቸው ወይም አመለካከታቸው ወደ ፍቅር የሚያስኬደው አካሄድ በዛ ውስጥ ሲገቡና ሲጠመዱ ነው ይሄ ነገር የሚከሰተው እንግዲህ ሁለት አይነት ነገሮች ከዚህ ላይ መመልከት እንችላለን። መጽሐፍ ቅዱስ ሲናገር በመጀመሪያ ደረጃ ለምሳሌ ጌታችን ኢየሱስ ክርስቶስ አዳኝ መሆኑን እና በክርስቶስ ኢየሱስ የዘላለም ሕይወት እንደተዘጋጀልን እና ክርስቶስ ኢየሱስን በማመን የዘላለም ሕይወት እንደምናገኝ በመጽሐፍ ቅዱስ ላይ የምናምን ሁሉ እንቀበላለን። ስለዚህ ይህንን ኮምፕሊት የማይቀበል ሰው ከሆነና ይህንን ነገር ለመቀበል ፈቃደኛ ያልሆነ ሰው ጋራ ወደ ፍቅር ግንኙነት መጠመድ ይህንን እያወቅን ተገቢ እንዳልሆነ ነው ጳውሎስ የሚናገረው። እና ወደ ፍቅር ግንኙነት ከመሄዳችን በፊት በመጽሐፍ ቅዱስ እውነት ላይ ልንስማማ ይገባናል። ጳውሎስ የሚለው ይህንን ነው። ብርሃን ከጨለማ ጋር ምን ኅብረት አለው? ይላል እና ብርሃን የሚለው የእግዚአብሔር እውነትና የእግዚአብሔርን ሀቅ ትክክለኛውን የደህንነት መንገድ በጌታችን በኢየሱስ ክርስቶስ የተሰጠውን ብርሃን ነው። መጽሐፍ ቅዱስ ይህ ብርሃን ወደ ዓለም መጣ ይለዋል። ማን ነው? ኢየሱስ ነው። እኔ ክርስቶስ ኢየሱስን ባለማመን የተጠመደ ሰው መጽሐፍ ቅዱስ ሲናገር ሳለ በጨለማ ነው። ስለዚህ በጨለማ ከጨለማ ጋር ደግሞ በክርስቶስ ኢየሱስን ተቀብሎ ብርሃን የበራለ ሰው ከጨለማ ጋር ኅብረት ሊኖረው አይገባም። በመጀመሪያ መሰራት ያለበት የፍቅር ግንኙነቱ ወይም ወደ ፍቅር ግንኙነት የማምራቱ ጉዳይ ሳይሆን በዚህ በጨለማና በብርሃን መካከል ያለውን ልዩነት ማጥራት ላይ መሰራት ይኖርበታል። እውነተኛውን የበራልህን ጌታችን ኢየሱስ ክርስቶስንና ብርሃኑን ለዚህ ለቀረበ ሰው ወይም ለቀረበሽ ሰው በደንብ አርገሽ ልትገልጭለት ወይም ልትገልጽላት ያስፈልጋል። ይህንም ብርሃን ለመቀበል ፍቃደኛ ካልሆነ መጽሐፍ ቅዱስ እንግዲህ ከጨለማ ጋራ ሰው ምን ያል የለውም ይላል ህብረት የለውም ይላል። እና ይህንን በጣም ጥንቃቄ ልናረግበት የሚገባ ነገር ነው። በዘፍጥረት ምዕራፍ ስድስት ቁጥር ሁለት ላይ የእግዚአብሔር ልጆች የተጠመዱትና ዓለም በሙሉ በኃጢአት የወደቀችበት ምክንያት መጽሐፍ ቅዱስ ሲናገር የእግዚአብሔር ልጆች የሰውን ሴቶች ልጆች መልካሞች እንደሆኑ አዩ ከመረጣቸውም ሁሉ ሚስት ለራሳቸው ወሰዱ ይላል እና ከዛ በኋላ እነዚህን የማያምኑትን በጨለማ ያሉትን ሴቶች ተመለከቱ። መልካም የሆኑትን ሲል እዛ ጋ ስለ ጸባያቸው ስለ አምልኳቸው አይደለም የሚናገረው፣ ስለ መልካቸው ነው የሚናገረው። መልከ መልካም ቆንጆ የሆኑትን ሁሉ እየመረጡ ወሰዱና አገቡ ከዛ በኋላ ኃጢአት ከነዛ የእግዚአብሔር ልጆች ካልሆኑት ከሰው ልጆች ከተባሉት የእግዚአብሔር ልጆች ወደ ሆኑት ወደ አቤል ዘርና እግዚአብሔር ወደ መረጣቸው የእግዚአብሔር ሰዎች ተዛመተ። ከዛ በኋላ በምድር ላይ በምድር ላይ ጠቅላላ ምን ሆነ ይላል መጽሐፍ ቅዱስ ኃጢአት ሞላ። እግዚአብሔርም ሰውን በምድር ላይ መፍጠሩን ተጸጸተ ነው የሚለው። ተጸጸተ ነው የሚለውና እንዴት አድርጎ ኃጢአት በአንድ ጊዜ ምድርን እንዳጥለቀለቀ በጋብቻ ምክንያት ትክክለኛ ባልሆነ ጥምረት፣ ጨለማና ብርሃንን አንድ ለማድረግ በተደረገው ስራ አማካኝነት እንዴት አድርጎ ዓለም ወደ ኃጢአት እንደገባች መጽሐፍ ቅዱስ ይናገረናል። የእስራኤል ልጆች ከግብፅ ወጠው ወደ ከነዓን በሚያመሩበት ጊዜ አንድ ቦታ ሲደርሱ የሞዓብ ንጉሥ እንዲረገሙ አንድ የሚረግም በለዓብ የሚባል ነቢይ ወደዛ አምጥቶ በተለያየ መንገድ እንዲረግማቸው እና በርግማን መቅሰፍት እንዲመጣባቸው ሊያረግም ሞከረ። ነገር ግን እግዚአብሔር የመረቀውን ወይም እግዚአብሔር ደግሞ ያረገመውን መርገም አይቻልምና ሊረግም አልቻለም። በኋላ ግን በለዓብ የተባለው ለዚህ ባላቅ ለተባለው ንጉሥ ያስተማረው ነገር ምንድን ነው? ቆንጆ ቆንጆ ሴቶች ምረጥና ላክባቸው ነው ያለው። ከዛ እነዛን ቆንጆ ቆንጆ የሞዓብ ሴቶች መርጦ ወደ እስራኤል ሕዝቦች ላከ ከዛ እነዛ ሴቶች ደግሞ ከእነሱ ጋር እንዲያመነዝሩ አድርገው ከዛ ለጣዖቶቻቸው እንዲሰግዱ አደረገ ነው የሚለው መጽሐፍ ቅዱስ። እና ከዛ በኋላ በዚህ ምክንያት በዘውልቅ ምዕራፍ 25 ቁጥር 9 ላይ መቅሰፍት ወረደባቸው። በመቅሰፍቱም የሞቱት 24 ሺህ የሚያህሉ ነበር ይላልና በጣም በጣም ትልቅ መቅሰፍት እንደወረደባቸው እንመለከታለን። ስለዚህ ይህ የሆነበት ዋናው ምክንያት ለምንድን ነው? የእስራኤል ህዝቦች በትዳር ወይም በጋብቻ ብቻ፣ በመልክ ብቻ፣ በቁንጅና ብቻ ስለተመሩና በእውነት ብርሃን የበራላቸውን የእግዚአብሔር ህዝቦች ጋር መሆን ሲገባቸው ካልበራላቸውና ጣዖት ከሚያመልኩ ሰዎች ጋር በጋብቻ ብቻ ስለተዛመዱ እንደሆነ እንመለከታለን። ስለዚህ ትክክለኛው ነገር ምንድን ነው? ከመለኪያችን ሊሆን የመጀመሪያ መለኪያችን ትዳር ለትዳር ጓደኝነት አንድን ወንድ ስንመርጥ እህቴ፣ ወይም ደግሞ አንድን እህት ስትመርጥ ወንድሜ፣ የመጀመሪያው አንደኛ ደረጃ የሚቀመጠው በእምነት እና በእግዚአብሔር በማመን ረገድ ያለን አመለካከት በመጀመሪያ መቀመጥ ይኖርበታል። ይሄ ከተመለሰ በኋላ ነው ሌሎች ነገሮች መመለስ የሚገባቸው። ስለ ሀብት፣ ስለ ንብረት፣ ስለ እውቀት፣ ስለ ስለ ትምህርት ስለ ሌሎችም ነገሮች ያሉት አስፈላጊ ነገሮች ናቸው። እነዚህም መመለስ ያለባቸው የመጀመሪያው በእምነት አንድ ነን ወይ በሃይማኖት እንስማማለን ወይ የሚለው መመለስ ይኖርበታል። ስለዚህ በሃይማኖት አንድ መሆን ደግሞ ከሚጠቅሙት ነገሮች አንዱ በመክብብ ምራፍ አራት ቁጥር ዘጠኝ ላይ ምን የሚል አለ? ምራፍ አራት ቁጥር አስር ላይ አንዱ ቢወድቅ ሁለተኛው ያነሳዋልና አንዱ ብቻውን ሆኖ በወደቀ ጊዜ ግን የሚያነሳው ሁለተኛ የለምና ወዮለት ይላልና። ስለዚህ በጋብቻ ከሚገኘው በሃይማኖት አንድ ሆኖ ከመጋባት የሚገኘው ጥቅም ምንድን ነው? አንዱ ሲደክም በእምነቱ ሌላው ያበረታዋል፣ ሌላው ሲበረታ ሌላው የደከመውን ይደግፈዋል። ስለዚህ በእምነታችን ተደጋግፈን ሰማይ መግባት ነው የመጀመሪያው እቅዳችን የሚሆነው እንደውም ትዳር የተመሰረተበት ዋናው ምክንያት ያ ነው መጽሐፍ ቅዱስ ላይ እግዚአብሔር አዳም ብቻውን ሲሆን ተመለከተና ሰው ብቻውን ሊሆን አይገባም አለና ምንድን ነው ያለው ልብ ብላችሁ አንብቡ በዘፍጥረት ምዕራፍ ሁለት ላይ ሄዳችሁ የምትስማማውን እረዳት እንፍጠርለት ነው ምን ረዳት ረዳት ነው የሚለው የምትስማማውን ረዳት እንፍጠርለት ነው የሚለውና ሴቶች ለወንዶች ረዳት እንዲሆኑ ወንዶች ለሴቶች ረዳት እንዲሆኑ፣ በጳውሎስ መልእክት ላይም ሄደን ስንመለከት ሴቶች ደካሞች ናቸውና እርዷቸው ይላል። እንደገና በዘፍጥረት ቅድም ያየነው ደግሞ ለወንዱ ረዳት ትሆን ዘንድ ይላል። ስለዚህ መረዳዳት ነው የትዳር ዋናው ዓላማ። በምን መረዳዳት? በዓለማዊ ነገር በሚጠፋው ነገር ብቻ አይደለም። ወደ ሰማይ በመግባት ወደ ሰማይ በምንሄደው መንገድ በጉዟችን መረዳዳት ማለት ነው። ተረራርተን ደግፊያት ሰማይ እንድትደርስ እሷ እኔ ብደክም እሷ ደግፋኝ እኔ ሰማይ እንድደርስ እንተረራርተን የሰማይ ዜጎች እንድንሆን የምንወላቸውም ልጆች ደግሞ በሥነ ምግባርና በእግዚአብሔር መንገድ ኮትኩተን አሳድገን የሰማይ ዜጎች እንዲሆኑ እና የትዳር ዋና ዓላማ ይህ ነው። የመጀመሪያው ዓላማ ይህ ነው። ሌሎቹ ተከታይ ናቸው። እና ስለዚህ ነው አንድ ወንድ ከምታምን እህት ጋር ሊሆን የሚገባው። ይህ ሲባል ልንዘጋው አይደለም በዚህ ሀሳብ ወንድሞቼ ና እህቶቼ ብዙዎች ሌሎችን መስክረው እና ወደ እግዚአብሔር መንግሥት አምጥተው የእግዚአብሔርን መንግሥት ተካፋይ አድርገው የትዳር ጓደኞቻቸው ያደረጉ ብዙዎች አሉ። በመጽሐፍ ቅዱስም ይሄ ትክክለኛ ነው። ለምሳሌ በሩት መጽሐፍ ላይ በምንመለከትበት ጊዜ ሩት ከሞዋብ የሆነች ናት። ከሞዋብ የሆነች ሴት ናት እና ነዋሚና ደግሞ ሞይ እሷን ያገባው ከእግዚአብሔር ዘንድ የሆነ ሰው ነው እና ስለዚህ እቺን ሴት ከሞዋባዊነት ወደ እስራኤላዊነት አምጥቶ እንዳገባት እንመለከታለን እና ይሄ መጽሐፍ ቅዱሳዊ የሆነ ነው። ግን በዚህ ላይ በጣም መጠንቀቅ ይኖርብናል፣ ከፍተኛ ጥንቃቄ ያስፈልገዋል። አንድ ጊዜ አንድ የትዳር አስተማሪ የሆኑ የእግዚአብሔር ሰው በሚያስተምሩበት ጊዜ እንደዚህ ያሉ ደረጃ አለ፣ ወደ መድረኩ መውጫ ላይ ና አንዱን ሰው ከላይ ያደረጉት አንዱን ሰው ደግሞ ከታች ያደረጉት እና እስቲ ከታች ያለውን ሰው ወደ ላይ ሳበው አሉት እና አንተ ደግሞ ላለመሳብ ወደ ታች ጎትተው አሉና ሰው እየተመለከተ ሳለ ከታች ያለው ወደ ላይ እየተሳበ ከላይ ያለው ደግሞ ወደ ታች እየተሳበ ሲጓተቱ ቆይተው ከላይ ያለው ወደ ታች ወረደ እና ብዙ ጊዜ ከላይ ያለውን ወደ ታች ጎትተን ማውረድ ቀላል ነው። ስለዚህ በእምነታቸው ደካማ የሆኑ ሰዎች ወይም ደግሞ እግዚአብሔርን የማያምኑ ሰዎች የሚያምኑትን ሰዎች ወደ ታች ለመጎተት ቀላል ነው። እኛ ግን ከታች ወደ ላይ ጎትተን ወደ እኛ ለማምጣት ግን ከባድ ነው። ከባድ ስራ ይጠይቃል። ስለዚህ ሁል ጊዜ ለፍቅር ሲባል፣ ለዓለማዊ ነገር ሲባል፣ ለትዳር ሲባል፣ ለገንዘብ ሲባል የውሸት እምነትህን እከተላለሁ እምነትሽን እከተላለሁ ብለው ወደ ቤተ ክርስቲያን ከመጡ በኋላ እና የሚፈልገውን ሴት እምነትሽን እከተላለሁ ብሎ ሸንግሎ መጦ ከያዛትና ካገባት በኋላ ፊታቸውን የሚያዞሩና መሰናክል የሚሆኑ ብዙዎችን ተመልክተናል። ስለዚህ በዚህ አይነት ወጥመድ ውስጥ ደግሞ መውደቅ ስላለ እጅግ በጣም ጥንቃቄ ሊደረግበት የሚገባ ነገር ነው እና በመጀመሪያ እግዚአብሔር ስለዚህ እግዚአብሔርን የህይወታችን መጀመሪያና የመጀመሪያው ምዕራፍ አድርገን መያዝ ይኖርብናል። ትዳር ሁለተኛ ደረጃ ነው። ከእግዚአብሔር ቀጥሎ ነው የሚታየውና ስለዚህ እግዚአብሔር በመጀመሪያ አርገን ከያዝን ከዛ በኋላ በእግዚአብሔር ምርጫና በእግዚአብሔር ብርሃን በምንመላለስ በእኛ መካከል በምንፈጽመው ትዳር እግዚአብሔር ይከብርበታል፣ ልጆቻችን ይባረኩበታል፣ ቤተ ክርስቲያን ይታነጽበታል፣ ትውልዱ ደግሞ የታነጸና የተቀረጸ ይሆንበታልና ስለዚህ በዚህ ጉዳይ ላይ እጅግ ልንጸልይ ያስፈልገናል። አንድ ጽሁፍ ላይ ሳነብሳለ እንደዚህ ይላልና ሰው ከአንድ ክርስቲያን በቀን ሶስት ጊዜ የሚጸልይ ከሆነ ጋብቻ ወይም ትዳርን ባሰበ ጊዜ እጥፍ ሊያደርገው ይገባል። ስድስት ጊዜ ማለት ነውና ስለዚህ በጣም በጸሎት ይዘን በእግዚአብሔር ፊት ስንቀርብሳለ እንባረካለን። እና እግዚአብሔር ከተቆጣጠረው ሁሉ ነገር ጸጸት አይኖረውም። ስለዚህ ስትዳራችን የጸጸትና የውድቀት እንዳይሆንብን ሁሉን ለእግዚአብሔር አሳልፈን በጸሎት ልንሰጥ ይገባል። ይህንን ስናደርግ እግዚአብሔር ይረዳናል። እና በተሰጠው መልስ አድማጫችንም፣ ሌሎች አድማጮቻችንም እንደተባረካችሁ ተስፋ እናደርጋለን። እግዚአብሔር ይባርካችሁ፣ አሜን። እግዚአብሔር ይባርካ አንተንም። ኢየሱስ ያቀረብኛ ጥያቄ በዮሐንስ ወንጌል ምዕራፍ ሶስት ከቁጥር አምስት ላይ የተመረኮዘ ነው። ጥቅሱ እንደዚህ ይላል፣ ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ፣ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። የእኔ ጥያቄ አንደኛ፣ ጥምቀት እንዴት ነው መፈጸም ያለበት? በሁለተኛ ደረጃ ህጻናት ሊጠመቁ ይገባል ወይ? የማይጠመቁ እስከሆነ ሳይጠመቁ ቢሞቱስ ሶስተኛ ጥምቀት አንድ ጊዜ ነው ወይስ በየአመቱ በተደጋጋሚ መጠመቅ ይቻላል የሚል ጥያቄ ነው ያቀረበልን። እናመሰግናለን። ለዚህም ለሁለተኛው ጥያቄ ኃይለ ኢየሱስ እግዚአብሔር ይባርክ። ስለ ጥምቀት ነው የጠየቀው። ጥምቀት መጽሐፍ ቅዱሳዊ እንደሆነ ምንም ጥርጥር የለውም። በማቴዎስ ወንጌል ምዕራፍ ሶስት ላይ ጌታችን ኢየሱስ ክርስቶስ ወደ ዮርዳኖስ ሄዶ እንደተጠመቀ መጽሐፍ ቅዱስ ይናገራል እና በዮርዳኖስ በጥልቅ በባህሩ ላይ ዮሐንስ መጥምቁ ዮሐንስ በሚያጠምቅበት ጊዜ ክርስቶስ ኢየሱስ እንደተጠመቀ መጽሐፍ ቅዱስ ይናገራል። ከዛ በፊትም ዮሐንስ መጥምቁ ዮሐንስ ራሱ ደቀ መዛሙርቶቹን የንስሐ ጥምቀት እያጠምቃቸው እንደነበረ መጽሐፍ ቅዱሳችን ይናገራል። በሌላ ቦታም ጌታችን ኢየሱስ ክርስቶስ ያስተማራቸው ሰዎች እንደተጠመቁ መጽሐፍ ቅዱስ ለደንብ አድርጎ ይናገራል። ስለዚህ ጥምቀት በተለይ በአዲስ ኪዳን አዲስ የሆነ መሰረታዊ የሆነ መጽሐፍ ቅዱሳዊ እውነት እንደሆነ ይሄ በደንብ አርጎ የተብራራ እና የተገለጸ መሆኑን ያለ። ነገር ግን ጥምቀት ምንድን ነው የሚለውን ሀሳብ ማወቅ ይኖርብናል። ጥምቀት እንደ ቃል ኪዳን ነው። በብሉ ኪዳን ዘመን የእስራኤል ሕዝቦች ወይም እስራኤላውያን ከእግዚአብሔር ጋር ቃል ኪዳን የሚገቡበት ስርዓቶች ነበሯቸው። ከነዚህ አንዱ ግርዘት ነው። ግርዘት የእግዚአብሔር ሰው የሆኑትን የሚለይብ የስጋ ምልክት ነው ይለዋል ጳውሎስ ሲናገር በብሉ ኪዳንም አብርሃምን እግዚአብሔር ሲያዘው እናያለን። በቤት ያሉትን ልጆች በሙሉ ወንዶቹን ግረዝ፣ ይሄ ምልክት ይሁን ብሎ እንደ ምልክት እግዚአብሔር ሰዎችን የመለያ ምልክት ሆኖ እንመለከታለን። ጥምቀትም በአዲስ ኪዳን እንደዚሁ እንደ ምልክት እንደ ምልክት ወይም ደግሞ እንደ ቃል ኪዳን ስርዓት እንደተቆጠረ እናያለን። ግን ይሄ ቃል ኪዳን የሚያመለክተው ምንድን ነው? ሮሜ ምዕራፍ ስድስት ላይ ሄደን በምንመለከትበት ጊዜ ምዕራፍ ስድስት ቁጥር ሶስት ላይ ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ይላል። እዚህ ጋር ቆም ላድርግና አንድነት የአንድነት ምልክት ነው። ከክርስቶስ ኢየሱስ ጋር አንድ መሆናችንን የሚያሳይ ምልክት ነው። ባልና ሚስቶች ብዙ ጊዜ በቤተ ክርስቲያን አንድ አንድ ሲሆኑ ሲጋቡ ሳለ ቄሱ ሲያጋባቸው ሳል ከእንግዲህ ወዲህ ሁለት አይደላችሁም አንድ ናችሁ፣ ሁለቱ አንድ ይሆናሉ ተብሎ ተጽፏልና አንድ ናችሁ ብሎ አንድ ሲያረጋቸው ወይም ሲያጋባቸው፣ የአንድነት ምልክት የተለያዩ ምልክቶች ይደረጋሉ። ለምሳሌ አንዱ ቀለበት፣ በቀለበት አንድነታቸውን የሚገልጹበት አለ ሁለት ሻማ ይበራ እንደሆነ ሁለቱን ሻማ አጥፍተው አንድ ሻማ በማብራት አንድነታቸውን የሚገልጹበት እነዚህ ሁሉ ምልክቶች ሲምቦሎች ናቸው። ጥምቀትም ከክርስቶስ ጋር አንድ እንሆን ዘንድ የተጠመቅን አንድነታችንን የሚያሳይ እንደሆነ ይናገራል። ሁላችን ከክርስቶስ ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? ስለዚህ ክርስቶስ እንደ እንደሞተ እኛም ደግሞ መሞታችንን የምናሳይበት ለምን ለምን መሞታችን ለዓለም መሞታችንን ለስጋ መሞታችንን ለሰይጣን ፍላጎት መሞታችንን የምናሳይበት እንደሆነ አታውቁምን? ይላል። ቁጥር አራት ላይ እንግዲህ ክርስቶስ ከአብ ክብር ከሙታን እንደተነሳ እንዲሁም እኛ በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን እና አሁን የመቀበርን የመሞትን ሲምቦል ምልክት ያሳያል። ስለዚህ ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ደግሞ ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋራ እንተባበራለን። ስለዚህ አሁን ይሄ ጥምቀት የሚያሳየው ነገር ምንድን ነው ወይም የሚያሳየው ነገር ምንድን ነው? ወይም ቃል ኪዳን መግባታችንን ያሳያል። ያ ቃል ኪዳን ምንድን ነው? ከእንግዲህ ወዲህ ለዓለም ለኃጢአት ለሰይጣን ሞቻለው በሞቴንም በውሃ ውስጥ በመጥለም ውሃ ውስጥ ሙሉ ለሙሉ በመቀበር አሳያለው። ቃል እገባለሁ። ከዛ ከውሃ ውስጥ ስንወጣ ደግሞ ከእንግዲህ ወዲህ በአዲስ ህይወት ለመመላለስ ከጌታ ጋር አብሬ ለመኖር ትንሣኤውን በሚመስል ትንሣኤ ከውሃ ውስጥ ወጥቻለሁ ብለን ከውሃ ውስጥ የምንወጣበትና ትንሣኤን የኢየሱስ ክርስቶስን ትንሣኤ የምናሳይበት ትንሣኤ ስንል ምን ማለታችን ነው? በአዲስ ህይወት መመላለስ ከዚህ ከዚህ በኋላ በኃጢአት ህይወት ባለፈው አሮጌ ህይወት መመላለስ ተትቶ በአዲስ ህይወት እንደምንመላለስ የምናሳይበት ቃል የምንገባበት በህዝብ ፊት በመልአክት ፊት እንደውም ሴጣንም ርኩሳን መናፍስት ሁሉም እየተመለከተ በሁሉ ፊት የምንመሰክርበት የምስክርነት እና የቃል ኪዳን ስርዓት እንደሆነ እንመለከታለን። ይህንን ደግሞ ጌታችን ኢየሱስ ክርስቶስ አድርጎ ራሱ አሳይቶ፣ ከዛ በኋላ እኛም እንድንከተለውና እንድንኖርበት ይህንን ምሳሌ ሆኖ እንዳሳየን እናያለን እና ክርስቶስ በሚጠመቅበት ጊዜ የሆኑ ነገሮች አሉ። በማቴዎስ ምዕራፍ 3 ላይ ቁጥር 13 ና 16 ላይ ሄደን ስንመለከት ያን ጊዜም ክርስቶስ በዮሐንስ ሊጠመቅ ወደ ዮርዳኖስ መጣ። ቁጥር 16 ላይ ወረደት ብለን ማቴዎስ ምዕራፍ 3 ቁጥር 16 ኢየሱስ ከተጠመቀ በኋላ ወዲያው ከውሃ ወጣ፣ እነሆም ሰማያት ተከፈቱ፣ የእግዚአብሔር መንፈስ እንደ እርግብ ሲወርድ በእርሱም ላይ ሲመጣ ታየ። አያችሁ ክርስቶስ በሚጠመቅበት ጊዜ የእግዚአብሔር መንፈስ በእርግብ አምሳል በእርሱ ላይ ሲወርድ ታይቶ ነበረ። ይህ የሚያሳየው ምንድን ነው? ዛሬም በኢየሱስ ክርስቶስ አምነን የምንጠመቅ ሁላችን እርግቧ ባትታይ እንኳን መንፈስ ቅዱስ በዛን ቀን በሚጠመቁ ሰዎች በውስጣቸው እንደሚሰርጽ በውስጣቸው እንደሚገባ የሚያሳይ ተምሳሌት፣ በኢየሱስ የተገለጸው ተምሳሌት በእያንዳንዳችን እንደሚታይ እንመለከታለን። ይህ ብቻ አይደለም። በዛ ቀን የሆነው ሰማያት ተከፈቱ ይላል። ከዛ በኋላ እነሆ የምወደው ልጄ ይህ ነው የሚል ድምፅ ከሰማይ ተሰማ። ስለዚህ አንድ ሰው በሚጠመቅበት ጊዜ ለክርስቶስ የተነገረው ይህ ነው ልጄ የምወደው የሚለው ቃል ለህዝብ ባይሰማም በቤተ ክርስቲያን ውስጥም እግዚአብሔር ሲናገር ባይሰማም፣ ነገር ግን በሰማይ የዛን ጊዜ ይህ የእግዚአብሔር ልጅ ነው ተብሎ እንደሚታወጅለት የሚያሳይ እንደሆነ እንመለከታለን። ስለዚህ አሁን ጥምቀት ማን ነው መጠመቅ ያለበት? ጥያቄያችን አንዱ ጥያቄ ይሄ ነው። ማነው መጠመቅ ህጻናት ሊጠመቁ ይገባል ወይ የሚል ጥያቄ ያላቸው እና በማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ያመነ የተጠመቀም ይድናል ያላመነ ግን ይፈረድበታል ይላል። ስለዚህ ጥምቀትን በምናደረግበት ጊዜ ከላይ የጠቀስናቸውን ሞቱን እና ትንሣኤውን የሚያሳይ መሆኑን ተረድተን ለዓለም፣ ለሴጣንና ለስጋ ከእንግዲህ ወዲህ ሞቻለው ብለን ቃል ኪዳን እንደምንገባ ተረድተን በአዲስ ህይወት እንደምንመላለስ ተረድተንና አምነን ስናረገው እንጂ ያለ ማመን ወይም ደግሞ ከእምነት ውጭ የምናደርገው ጥምቀት ሁሉ ምንም ጥቅም የለውም፣ ወይም ከምንም አይገባም። ስለዚህ አሁን ጥያቄው ምንድነው? ሕፃናት ኢየሱስ ክርስቶስ እንደሞተላቸው፣ ከዛ በኋላ እንደተነሳ፣ ከዛ በኋላ በአዲስ ህይወት እንደሚመላለሱ፣ ለሱ ቃል ኪዳን እንደሚገቡ ያምናሉ ወይ ይችላሉ ይህንን ነገር መረዳት ይችላሉ ወይ በህፃንነት እድሜ አንድ ሴት ልጅ በተወለደች በሰማንያ ቀኑ በአርባ ቀኑ ምናምን የሚባላለ እና ገና ትንንሽ ልጆች ማለት ነው በሁለት ወረና በሶስት ወራቸው ጥምቀት ይደረግላቸዋል እነዚህ ልጆች የሚደረግባቸውን ማቁም በዛም ላይ ምንም እምነት የላቸውም ገና ልጆች ናቸው አያስተውሉ ስለዚህ ጥምቀት መደረግ ያለበት አንድ ሰው ካመነ በኋላ ካመነ በኋላ ማለት ማለት የእግዚአብሔርን ቃል ተምሮ በክርስቶስ ኢየሱስ አምኖ ለጌታ ለመኖር ወስኖ ቃል ኪዳን ለማድረግ በህዝብና በእግዚአብሔር ፊት በቤተ ክርስቲያን ፊት ቃል ኪዳን ለማድረግ ወስኖ ሲያደርገው፣ በእምነት ሲያደርገው እንጂ ያለ እምነት ቢያደርገው ትርጉም የለውም። ስለዚህ ህፃናት ታዲያ ሳይጠመቁ ቢሞቱ የሚል ብዙ ሰዎች ስጋት አላቸው። እና ኧረ እንዴት እናደርጋለን ታዲያ ለማስተዋል ሳይችሉ እድሜያቸው ክፉና ደጉን መለየት ሳይችል ቢሞቱስ በዛጋ ቢሞቱ መጽሐፍ ቅዱስ ያረጋግጥልናል። ምን እንደሚያረጋግጥልን በሉቃስ ወንጌል ምዕራፍ 16 ቁጥር 16 ላይ ኢየሱስ ግን ህፃናት ወደ እኔ ወደ እርሱ ጠርቶ ህፃናትን ወደ እኔ ይምጡ ዘንድ አትከልክሏቸው፣ የእግዚአብሔር መንግስት እንደነዚህ ላሉት ናውና ብሎ አረጋግጧል። በቃ ምንም የማያውቅ ልጅ እግዚአብሔር በዚህ ህፃን ልጅ ላይ አይፈርድም። በምንም አይነት መንገድ አይፈርድም። እንኳን እግዚአብሔር አይደለም የመንግስታቶች እንኳን በፍርድ ቤት ከ18 ዓመት በታች የሆነ ህፃን ልጅ ላይ ፍርድ ከዛ በላይ እንደሆነው ሰው አይፈረድበትም እና መቅጫውም ፍርዱ በጣም የተለያየ ነው እና ስለዚህ ፀባይ ማረሚያ ወይም የሆነ ቦታ ላይ ሪሊቴሽን ሴንተር እንደዛ እንዲገባና ልጁ እንዲመከር ምናምን ነው እንጂ የሚደረገው እንደ ትልቁ ወንጀለኛ ነው ምናምን ተብሎ በወንጀል አይከሰትም። ህፃን ነው። ምንም ሳያስተውል ባደረገው ነገር መንግስታትም አይፈርዱም፣ እንኳን እግዚአብሔር። ስለዚህ ህፃናትን በሚመለከት ክርስቶስ ትክክል ተናግሯል። በማቴዎስ ምዕራፍ 18 ላይም ቁጥር ሶስት ላይ እንዲህ አለ። እውነት እውነት እላችኋለሁ ካልተመለሳችሁ፣ እንደ ህፃናትም ካልሆናችሁ ወደ መንግስተ ሰማያት ከቶ አትገቡም። ስለዚህ ህፃናት ምንም እንኳን ኃጢአተኛ ሆነው ቢወለዱም ነገር ግን አለመጠመቃቸው ወይም ይህን ስርዓት ባለመፈጸማቸው እግዚአብሔር ሊከሳቸው ወይም ደግሞ በእነሱ ላይ ቅጣት ሊያመጣ እንደማይችል መጽሐፍ ቅዱስ ይናገራል። ስለዚህ ህፃናትን ልንባርካቸው እንችላለን፣ ልንጸልላቸው እንችላለን፣ ለእግዚአብሔር አሳልፈን ልንሰጣቸው እንችላለን። እሱ ኮትኩቶ እንዲያሳድጋቸው በበረከት ልንባርካቸው እንችላለን። ከዚህ ውጭ ግን ጥምቀት ስርዓት ብናደረግ ወይም ሌሎችም ትልልቅ የሃይማኖት ስርዓቶች ብናረግ ለህፃናቶች አስቸጋሪ እንደሆነ ምንም እንደማያስተውሉት እምነትም እንደሌላቸው መጽሐፍ ቅዱስ ስለሚናገር እነሱን በዚህ ውስጥ ለማሳለፍ ወይም በዚህ በኩል ስጋት ማምጣት ተገቢ አይደለም። በመግቢያ ብለን እንደመጣ ነው መርህ የእግዚአብሔር ቃል ሁልጊዜ መልሳለሁ። እግዚአብሔር የተመሰገነ ይሁን። እንግዲህ የዛሬውን መርሃ ግብራችንን በዚህ እንዘጋለን። እግዚአብሔር ሁላችሁንም ይባርካችሁ። ወንጌላዊ ቴድሮስ አንተንም እግዚአብሔር አብዝቶ ይባርከ እንላለን። መልካም ሰንብቱ።